ሱዳንና ግብፅ ወደ አፍሪካ ህብረት ድርድር እንዲመለሱ የተባበሩት መንግሥታት ድርጅት የጸጥታ ጥበቃ ምክር ቤት እንዲገፋፋ የኢትዮጵያ መንግሥት ለምክር ቤቱ በጻፈው ደብዳቤ ጠይቋል። በተጨማሪም የምዕራባውያን ሀገሮች አምባሳደሮች ያለፈውን ምርጫ አስመልክቶ ባወጡት መግለጫ ላይም የውጭ ጉዳይ ሚኒስቴር አቋሙን በቅርቡ እንደሚያሳውቅ የሚኒስቴሩ ቃል አቀባይ አምባሳደር ዲና ሙፍቲ ማምሻውን ለቪኦኤ በሰጡት ቃል ተናግረዋል። ከአምባሳደር ዲና ሙፍቲ ጋር የተነጋገረው አዲስ ቸኮል ተከታዩን ዘግቧል። የውጭ ጉዳይ ሚኒስቴር ለጸጥታ ጥበቃ ምክር ቤት በላከው ደብዳቤ ሱዳንና ግብጽ አላስፈላጊ አጀንዳዎችን በመደርደርና የአረብ ሊግን ወደ ታላቁ ህዳሴ ግድብ ድርድር አስገብቶ ዓለም አቀፍ መልክ ለማሰጠት በመሞከር የአፍሪካ ህብረት መራሹ ድርድር እንዳይሳካ መሰናክል እየሆኑ ናቸው ብሏል ኢትዮጵያ በዚህ ክረምት ግድቡን ከመሙላቷ በፊት በውሃ አጠቃቅም ላይ የሚያስገድድ ውል እንድትገባ የሚጠይቅ ውሳኔ ረቂቅ በቅርቡ በአረብ ሊግ አማካኝነት ለጸጥታ ጥበቃ ምክር ቤት እንደሚቀርብ የተገለጸ ሲሆን ይህ ግን አግባብ አለመሆኑን አምባሳደር ዲና ሙፍቲ አስታውቀዋል ሴኩሪቲ ካውንስል የሚመለከት ጉዳይ ባለመሆኑ ከሴኩሪቲ ካውንስል ወደ አፍሪካ ህብረት ተመልሷል። አሁንም ቢሆን ወደዛ ወደ ሴኩሪቲ ካውንስል የሚወሰዳቸው አግባብ አይደለም ይሄ ጉዳይ አለ። ውሃውም አፍሪካዊ ነው፣ አገሮችም አፍሪካ ሀገሮች ናቸው። ጉዳዩ ደግሞ የሰላምና የጸጥታ ጉዳይ ሳይሆን የልማት ጉዳይ ስለሆነ እዚሁ በአፍሪካ ማዕቀፍ እንጨርሰው አሁን ያልን ሬውተርስ ከሁለት ቀን በፊት ባወጣው ዘገባ የሱዳኗ ውጭ ጉዳይ ሚኒስትር መሪየም ሳዲቅ አልማሀዲ ለተባበሩት መንግስታት ድርጅት የጸጥታ ጥበቃ ምክር ቤት ደብዳቤ መጽሐፋቸውን ዘግቧል። ሚኒስትሯ በደብዳቤያቸው ግብጽና ሱዳን የንጹዋ ምንጫቸው አባይ በመሆኑና የህዳሴ ግድብ አሞላልም በሱዳን የሚገኙ አነስተኛ ግድቦች ላይ ተጽዕኖ ስለሚኖረው ጉዳዩ የህልውና ጉዳይ መሆኑ ታይቶ የጸጥታ ጥበቃ ምክር ቤት ኢትዮጵያ አስገዳጅ ስምምነት ሳት ደርስ በግሏ በዚህ ክረምት ግድቡን ከመሙላት እንድትታቀብ እንዲያደርግ ጠይቀዋል። አምባሳደር ዲና ሙፍቲ ግን ስጋታቸውን አይቀበሉም። እሱ ውሸት ነው ነው እኛ ስንለው የነበረውም እሱ ሀሰብ ሲጀመር የተመሰከረለት በአዋቂዎች የመሬት ውስጥ ውሃ አላቸው ብዙ አመታት የሚያቆያቸው ከባህርም አለ ሜዲትራኒያንም አለ እሱን ውሃ ከጨዋቅ ነው መጠቀም ችላ። አሁንም ቢሆን ይህንን ውሃ ደግሞ እንዝጋባቸው ያለም የለም የሚጠቀም በጋራ የሚለው ነው ነው የማይፈልጉት ይሄ ደግሞ የአረብ ሊግ የውሳኔ ረቂቅ ለጸጥታ ጥበቃ ምክር ቤት ማቅረቡን በተመለከተም አምባሳደር ዲና ሙፍቲ የአረብ ሊግ የህዳሴ ግድቡ ጉዳይ አይመለከተውም ብለዋል አስቀድሞ ያወጣው መግለጫም አድሏዊ ና የውሃ ባለቤትነቱን ለሁለቱ ሀገራት የሰጠ ነው ሲሉ ተችተውታል ኢትዮጵያ ሱዳንና ግብጽ በአፍሪካ ህብረት አደራዳሪነት ሲያካሄዱት የነበረው ድርድር ግብጽና ሱዳን በሚያቀርቧቸው ልዩ ልዩ ሰበቦች በተደጋጋሚ የተቆራረጠ መሆኑን የሚናገሩት አምባሳደር ዲና የሚኒስትር መስሪያ ቤታቸው ደብዳቤ አላማ ሰላማም፣ የጸጥታ ጥበቃ ምክር ቤት ጫና አሳድሮ ሁለቱ ሀገራት ወደ ድርድሩ እንዲመለሱ በመፈለግ ነው ብለዋል። ሁለተኛ ዙር የውሃ ሙሌትም አስቀድሞ በሶስትዮሽ ድርድሩ በተደረሰው ስምምነት መሰረት ከፊታችን ሐምሌ ጀምሮ መሙላት እንደሚጀምርና ሱዳንና ግብጽ ያለነሱ ስምምነት ኢትዮጵያ ውሃ ሙሌት እንዳትጀምር መጠየቃቸው ከዓለም አቀፍ ህግና አሰራር ጋር የሚቃረን መሆኑን ለጸጥታ ጥበቃ ምክር ቤት የተጻፈው ደብዳቤ ያመለክታል። በሌላ በኩል ተቀማጭነታቸውን አዲስ አበባ ያደረጉ የምዕራባውያን ሀገራት አምባሳደሮች በኢትዮጵያ የተካሄደውን ምርጫ በተመለከተ ዛሬ መግለጫ አውጥተዋል። አምባሳደሮቹ በመግለጫቸው ምርጫ ቦርድ በርካታውን ተማሻሻዎች ማድረጉን፣ የሲቪክ ማህበራት በትምህርትም ሆነ በምርጫ ታዛቢነት የነበራቸው ተሳትፎ መጨመሩን እና እንዲሁም በርካታ ሰዎች የምርጫው ሂደት እንዲሳካ እስከ ሌሊት ድረስ ጥረት ማድረጋቸውን ገልጾ ሆኖም ይህ ምርጫ የተካሄደው ሀገሪቱ በአስቸጋሪ ሁኔታ ውስጥ ሆና የፖለቲካ አመራሮች ስርዓትንና የሚዲያ ኃላፊዎች ስርዓትን ጨምሮ የፖለቲካ ምህዳሩ በጠበበበት ሁኔታ ለምርጫ የሚወዳደሩ ሴቶች ቁጥር በሲሶ በቀነሰበት፣ እንዲሁም የጸጥታ ችግር በብዙ ቦታዎች እያለ ነው ብሏል። መግለጫው ተዛማጅ ጉዳዮችንም የዳሰሰ ሲሆን አምባሳደር ዴና ሙፍቲ የምዕራባውያን ሀገራት አምባሳደሮች ያወጡትን መግለጫ መስሪያ ቤታቸው እየተመለከተው እንደሆነና በቅርቡ መግለጫ እንደሚያወጣ ለቪቢ ያስታውቀዋል። ለአሜሪካ ድምጽ ሬዲዮ አዲስ ቸኮል ከድሬዳዋ።